በመጀመሪያ አቶ ታደሰ ንጋቱ ለጊዜውና ለትብብሮ እናመሰግናለን። አስቀድመው ግን ስለ ሙያውና ስራው ቢነግሩን። አዳነች እኔም አንቺንምና ቧልደረቦችሽን ቪኦኤን ከልብ አመሰግናለሁ አሁን ለሰጣቸውን የድል ብቻ ሳይሆን ለዘመናት የኢትዮጵያን ሕዝብ ትምህርትና ጥሩ ጥሩ ዜናዎች ስታካፍሉ በመቆየታችሁ ምስጋና ይድረሳችሁ። ለሰጠሽኝ ምድል በጣም አመሰግናለሁ። እሺ እግዚአብሔር ይስጥልን። ሞያዬ እንግዲህ ማቴሪያል ሳይንስ ነው ያጠናሁት። የምሰራውን በዛ ነው። አሁን እንግዲህ ወደ ሰላሳ ሶስት አመት አካባቢ ነው። በምርት ምርምር እና ማዳበር ላይ ነው። እናንተ እንኳን ፈረንጅኛ እንዲቀላቀል ቪኦኤ ውስጥ አትወዱም ግን ሪሰርች ኤንድ ፕሮደክት ዴቨሎፕመንት ይሉታል። እዚህ ማቴሪያል ሳይንስ እንግዲህ በተራሳና ነገር ድንጋይ ለምን ድንጋይ ሆነ፣ ብረት ለምን ብረት ሆነ፣ ፕላስቲክ ወይ ፕላስቲክ ለምን ፕላስቲክ ሆነ የሚለውን ጥያቄ ከስር ከአቶም እና ከሞሌኩል ጀምሮ የሞሊኩሎች ወይ አቶሞች አወቃቀር እያጠና በዛ መሰረት ህብረተሰብ የሚፈልጋቸውን ቁሳቁሶች ማምረት እና ለገበያ ማቅረብ ነው። እንግዲህ በዛ ለተሰማሩ ኢንዱስትሪዎች የሚያገለግለው ማለት ነው። ያ የተውጣጣው ከፊዚክስ ከኬሚስትሪ፣ አሁን ደግሞ ባዮሎጂም እየተቀላቀለበት ነው። እና ብዙ ነገሮችን የሚነካ ካሳይ እና ኢንጂነሪንግ ነው። ያ በዛ በኩል ነው የሚሰራው ማለት ነው። የት መስሪያ ቤት ነው የሚሰሩት? ለብዙ ጊዜ ትሪኤም የሚባል ኩባንያ ነው። በተለያዩ ነገሮች ይታወቃል። ወደ ሀምሳ ሺ አካባቢ የተለያዩ እንትኖች የሚያደርግ ትልቅ ካምፓኒ ነው። ወደ መቶ ሺ ሰዎች እና የተለያዩ ክፍለ ዓለሞች የሚንቀሳቀስ ድርጅት ነው። አሁን ወደ መጽሐፎ እንሄድና እንግዲህ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ታትሞ የወጣው መጽሐፎ ቴክኖሎጂ በየደረጃው በሰው ልጅ ታሪክ አዎንታዊ ለውጥ በማምጣት ረገድ ወሳኝ ሚና እንዳለው በሰፊው ዘርዝሮ ስለ ኢትዮጵያ ቴክኖሎጂም ሰፋ አድርጎ ያብራራል። ና እናተኩሮ በኢትዮጵያ ላይ ነው። ግን አሁን ቴክኖሎጂ በሰው ልጅ እድገት ላይ ስለነበረው ሚና ብንጀምር ና እሱን ቢያብራሩልን። ቴክኖሎጂ ሰዎች የሚሰሩት ስራ ነው እና ህብረተሰብ ውስጥ የሚካሄድ ነው። ህብረተሰብ ደግሞ እንደ ህብረተሰብ ራሱ ሲያሰባስብ ስራ ክፍፍል ይኖረዋል። አንድ ህዝብ እንደ ሀገር እንዲያድግ ኦፍኮርስ ደህና አስተዳደር ወይም አስተዳደር ያስፈልገዋል። ከዛ ደግሞ እነዚህ አስተዳደር ውስጥ ያሉ ሰዎች ሆኑ ሌሎች ጤናማ እና እውቀት ያላቸው መሆን ያለባቸው ማለትም ትምህርት ያስፈልጋል ማለት ነው። ጤናም ያስፈልጋል ማለት ነው። ትምህርትና ጤና ደግሞ እንዲኖር ምግብ እና ኢኮኖሚ ያስፈልጋል። ይሄ ደግሞ ሊሆን የሚችለው ከመሰረቱ ሲመረት ነው። ለማምረት ደግሞ ማለትም ኢኮኖሚውን ለማንቀሳቀስ ቴክኖሎጂ ያስፈልጋል። ህብረተሰብን ህብረተሰብ የሚያደርገው ስራ ነው ብለናል። ስራ ደግሞ በቴክኖሎጂ ነው የሚደገፈው። ድሮ ፍሬ ለቃቢው ከአዳኙ ስርአት እንድንወጣ እንድንወጣና እንደ ህብረተሰብ እንድንሰፍር ትልቁ እርምጃ ያው ወደ እርሻው መሄዱ ነው። ከእርሻ በፊት ግን ሰዎች ለብዙ መቶ ሺህ አመታት ሲወድቁ፣ ሲነሱ ከትንንሽ ሹል ድንጋዮች ጀምሮ እንጨት ከመጥረብ በኋላም ሰትን አግኝተው ጭቃን በማቃጠል ሸክላ እየሰሩ በሸክላው ተጠቅመው እንትን ሲሉ፣ እንደዛው ደግሞ እያሉ እያሉ እዛ ውሳቱ አካባቢ ብረት ወይም ደግሞ እንደ ሸክላው የማይፈረከስ ቁስ አካል ሲያዩ ይሄ ደግሞ ምንድን ነው በሚል ብረትንም አግኝተው ከዛ እንደምታስታውሽው የነሐስ ዘመን የብረት ዘመን እየተባለ ሰዎች የተለያዩ መሳሪያዎችን በተለያዩ ንጥረ ነገሮች እየሰሩ ግብርና እና ከብት ማርባትም ይለመዳል። ይሄም እንግዲህ ቴክኖሎጂ ነው። እነዛ እንግዲህ ወደ ከተማ አመጡን። ከተማ ደግሞ በርካታ ሰው ሲኖር ስለተፈጥሮ መመርመር ስለ ሳይንስ ስለ ጨረቃ ስለ ህይወት ትርጉም ሁሉ እንትን ያሉት ሰው እየከተመ ከመጣ ወዲህ ነው። ቴክኖሎጂ ለህብረተሰብ በጣም ወሳኝ ነው የሚባለውም ለህብረተ አስፈላጊ የሆኑ ነገሮችን ከማዘጋጀት አኳያ ነው። በሌላ በኩል ደግሞ እንግዲህ መርከቦችን የመሳሰሉ በተለይም የባህር ላይ ጉዞ የሰጠው የቴክኖሎጂ ውጤት ቅኝ ግዛትና ባርነት እንዳስከተለ መጽሐፉ ያስረዳልና እስቲ ስለዚህ ጉዳይ ብያብራሩልን። ለነገሩ ቴክኖሎጂ መጀመሪያ ስር የሰደደው ወደ ደቡቡ ነው፣ ወደ አፍሪካ፣ ወደ ቻይና፣ ህንድ፣ ትልልቅ ወንዞች የነበሩበት አካባቢ ያው አንዱም አባይ አስተዋጽኦ አለው ለግብጽ። እንደዛ እያለ ያው ወደ አውሮፓ ተላለፉና አውሮፓኖች ደግሞ በነበረው የመሬታቸውም ልማትና አስተዳደራቸው ከሞላ ጎደል ስቴብል መሆን ቴክኖሎጂን ጥቅም እንዲረዱና እንዲያስፋፉ ረድቷቸዋል። የነ ቻይናንና የነ መሶፖታሚያን አንስተዋል እና በዛን ጊዜ የቴክኖሎጂ ይዘት ምን ነበረ? ምን ይመስል ነበረ? ከአውሮፓ በፊት በእነሱ አካባቢ ነው የጀመረው ብለዋል አሁን ሲጠቅሱ እና ምን ይዘት ነበረው? ቴክኖሎጂ ዓለም አቀፍ ነው። በዛም ጊዜም ቢሆን እንግዲህ በንግድ በምን ሰዎች ኢንፎርሜሽን እየተለዋወጡ ቴክኖሎጂም እየተለዋወጡ አንዱ የማያውቀው ሌላው እያወቀ፣ አሁን ለምሳሌ ቻይናዎች የሚታወቁት በባሩድ ቴክኖሎጂ ነው። አረቦችም ግብርናንም ጀምረው በሂሳብ በተለያየ ምሳሌ የኅዋን በማጥናት ዓመታዊ ጊዜዎችን በመከፋፈል እነሱም አስተዋጽኦ ያደረጉት አሉ። እንግዲህ ቴክኖሎጂ በመሰረቱ አንዱ በአንዱ ላይ የተገነባባ የሚያድግ ነው እና በዛን ጊዜ የነበሩ ቻይናም ሆነ ሜሶፖታሚያ ወይም ግብፅ የነበሩ ቴክኖሎጂዎች ያደጉ አይደሉም ግን በጊዜው የነበረውን ችግር እየፈቱ እየሄዱ ያሉ ነበሩ። በኋላ እንግዲህ በንፋስ እና በውሃ ኃይል የሚንቀሳቀስ ሞተሮች እየመጡ ሲሄዱ ግብርናው እየተስፋፋና ሕብረተሰቡ ከበቂው በላይ እያመረተ ሲመጣ በሂደት ውስጥ እንግዲህ አሁን የእንደዚህ እያሳጠርን ነው የምናወራው የብዙ መቶ እና የሺዎች ዓመት እንግዲህ መርከብ ገና ከነግሪክ ጊዜ ሁሉ ጀምሮ የነበረ እንትን ነው። በዛ ላይ ግን እየተሻሻለ እየተሻሻለ ይመጣና ወደ አስራ አራተኛው ክፍለ ዘመን ፖርቱጋል ይወስዱታል። ሶስት ትልልቅ ቴክኖሎጂዎች ናቸው ለኮሎኒያሊዝም ምቹ ሁኔታን የፈጠሩት። አንዱ መርከብ ነው። አንደኛው ጠመንጃ ነው። ሶስተኛው ክኒን ነው። ክኒን በጣም አስፈላጊ የነበረው ከዛ በፊት ብዙ አውሮፓውያኖች ወደ አፍሪካ እየሄዱ ብዙ ጥረት ያደርጉ ነበር። በሚሽነሪን በምንም በምንም አፍሪካን እንትን ለማድረግ እና ብዙዎቻቸው እየሞቱ የማይመለሱበት ሁኔታ ነበር። እና ያንን የተገነዘቡ ተመራማሪዎች የተሻለ እና ይሄ ወባን የሚቋቋም በማድረግ እነዛ ናቸው ሶስት ቴክኖሎጂዎች። በኋላ ወደ አስራ ሰባተኛው ክፍለ ዘመን ለተደረገው የዓለምን መቀራመት እና ከዛም በኋላ ለተነበሩ ተከታታይ ውድድሮች እና ገዢዎቹ ማል የነበሩ ፉክክሮችንም ማለት ነው ያስፋፉት ቴክኖሎጂ ነው እና ይሄ የመሸናነፉን ጉዳይ የተሻለ መርከብ ያለው የተሻለ ጠመንጃ ያለው ነው። በአውሮፓውንም መካከል አሸናፊነትን እያያዘ መጣው። እንግዲህ ቴክኖሎጂ ቅድም ስትከፍችው በበጎ ነው ተብሏል። በአብዛኛውም እርግጥ በበጎ ነው። ግን ደግሞ ቴክኖሎጂ ያው መሳሪያ ነው። ዞሮ ዞሮ ሰዎች ይሰሩታል፣ የሚፈልጉትን ሊያደርጉበት ነው የሚሰሩት እና ለክፉ ነገርም ሊውል ይችላል ማለት ነው። እንዳየነው በኮሎኒያልዝም ጊዜም አሁንም ተሻለ ቴክኖሎጂ ያላቸው ሌሎችም ላይ ተጽዕኖ እያደረጉ ነው እና ቴክኖሎጂ እንግዲህ ሀያልነቱ ይሄ ነው። ለኢንዱስትሪ አብዮት መከሰትም ምክንያት እንደሆነ መጽሐፉ ያብራራል። እንግዲህ በትክክል እንዲሁም የኢንዱስትሪ አብዮት ቀደም ይላል። ከዛ በፊት ግን የሳይንስ አብዮትም የሚባል ነበር፣ ሬኔሳንስም ነበሩ። እነዚህ እንግዲህ በህብረተሰቡ ላይ ያስተሳሰብ ለውጥ ለማምጣት፣ ለማደግ፣ ለመሻሻል እንዲሁም የግሪክና የሮማ ሲቪላይዜሽን በመሀል ብዙ ተጽዕኖ ተደርጎ ይሄ የዳርክ ኤጅ የሚባል ሁኔታ የመጣበት ነበር እና እነ ሬኔሳንስ እና ሳይንስ አብዮት ይሄንን የሰውን ስነ ልቦና ፈልቅቀው ብርሃን እንዳይ በማድረጋቸው፣ ከዛ ደግሞ ቴክኖሎጂን በየደረጃው እያደገ መጥቶ እነዚህ በየቦታው በትንንሽ የጎጆ ኢንዱስትሪ እያለ ምን አሁን የምናውቃቸው ነበሩ፣ ከኢንዱስትሪ አብዮቱ በፊት። በኋላ ግን የአስተሳሰብ ለውጥ የጎጆ ኢንዱስትሪ ባለቤቶች አሁን ለምሳሌ ጨርቅ ስራን ብናይ፣ አንድ ወገን ጥጥ ይፈትላል፣ አንድ ወገን ከህንድና ከግብጽ ጥጥ ያስመጣል፣ አንድ ወገን የተፈተለውን ጥጥ ያደራል፣ ሌላ ወገን ይሸምናል እንደዛ እያለ ነበረ። ስራው ተበታትኖ በየቦታው ሲካሄድ የነበረው። የኢንዱስትሪያል ሪቮሉሽን ያደረገው እነዚህን ሁሉ በአንድ ማምጣትና በአንድ ቁጥጥር ስር ማዋል ነው። በእንፋሎት የሚንቀሳቀስ ኢንጂን መፈጠሩ አንዱ ትልቁ ቴክኖሎጂ ምርታ ነበር። ከዛ ደግሞ የድንጋይ ከሰል ራሱ ትልቅ የሀይል ምንጭ መሆኑ መታወቁ ሌላው መሰረት ነበር ለኢንዱስትሪያል አብዮቱ። ሶስተኛው ደግሞ ብረትን ማቅናት መቻል። ብረት ለሺህ አመታት የታወቀ እና የተሰራበት የነበረ ነበር። በኋላ ግን ያው ስቲል የሚባለው በጣም ጠንካራ እና ክብደት የሚሸከም ብዙ የሚለመጥ ሳይሰበር እንትን የሚል አይነት ሆነ። እነዚህ ሶስቱ አንድ ጋር ተገናኝተው ከሰው አስተሳሰብ የመሻሻል የቴክኖሎጂን ጉልበት በማወቅ የተሻለ ሕይወት ይመጣል የሚል አይነት እንትንም በህብረተሰቡ አስተሳሰብ ውስጥ ገናና የሆነ በመምጣቱ ኢንዱስትሪ አብዮት እንዲቀጣጠል ረዳ ማለት ነው። በዚህ እየተሳካላቸው በመምጣቱ አለምን ለመቆጣጠር የመወዳደረውንም እንትን አጣጧፉትና ቀደም ወዳልሽው ወደ ኮሎኒያሊዝም ልመጣ ነው። መሰረቱ ቴክኖሎጂ መሆኑን ለማሳየት ማለት ነው። እና ኢንዱስትሪ አብዮች ውስጥ ከፍተኛ ድርሻ የነበራቸው እንግሊዝና ፈረንሳይ የነበሩ በዛ ጉልበትም ነበረ ዓለምን ለመቆጣጠር ሲፎካከሩ የነበሩት ያደጉና ያላደጉ ሀገሮች ተባብለን የምንከፋፍለው መሰረቱ ቴክኖሎጂ ነው። አሁን እንግዲህ ወደ ኢትዮጵያ ስናመራ ደግሞ ኢትዮጵያውያን በእንስሳት የማረስ ቴክኖሎጂ የጀመሩት ከስድስት ሺህ ዓመታት በፊት በመሆኑ ለአክሱም ስልጣኔ መሰረት ሆነዋል ይላል መጽሐፉ። እና እስኪ ስለዚህ ጉዳይ ቢያብራሩልን። አንድ የምንኮራበት ኢትዮጵያ ታሪክ ካሉን ታሪኮች አንዱ አክሱም ነው እና አክሱም ዛሬ ሶስት ሺህ አመት ነው ገናና የነበረችው የምንል ከሆነ እሱ ደግሞ የተረጋገጠ ነው። እንደሚታወቀው እንግዲህ የግብርና አብዮት ተካሄደ የሚባለው የዛሬ አስርና አስራ አምስት ሺህ አመት ገደማ ነው። በመቶ ሺዎች በሚሊዮንም ባይሆን በመቶ ሺዎች የሚቆጠሩ ሰዎች መከተም አለባቸው። ያንን ሁሉ ህዝብ ነዋሪ መመገብ የሚችል ቴክኖሎጂ የግብርና ቴክኖሎጂ መኖር ነበረበት። በበሬ ማረስም ለአካባቢው ህዝብ ያስተማረ ህዝብ ነው የኢትዮጵያ ህዝብ የሚል ታሪክ አለ። ከዛ ጋር ተያይዞ እንግዲህ በዛ በአክሱም ስልጣኔ ዘመን ምን አይነት ቴክኖሎጂ ነበረ? አክሱም ራሱ ሐውልቱ ቢታይ የሰራሚክ ቴክኖሎጂ ነው። ያንን ያህል ሰራሚክ በዛ መልክ ቀርጾ ካለበት ወስዶ ቅርጽ ሰጥቶ እንትን ማድረግ አሁንም ቢሆን የሚደመቅ ብሎታ ነው ቴክኖሎጂ ነው። በብረት ብረት በኩልም እንደዚሁ አሁንም የአንትሮፖሎጂ አጥኚዎች የሚመሰክሩላቸው ከብረት የተሰሩ ብዙ የቤት ዕቃዎችም እና የጌጣጌጦችም እንዳሉ ይነገራል። ከዛም በላይ ብር እና ወርቅ መዳብ፣ በሰቱ እየተሰራባቸው የነበሩና እንዳውም ወርቅ የመነገጃ እንደ ብር ከረንሲ ያኔ እንግዲህ ከረንሲ ራሱ እንዳሁኑ አሁን እንደምናውቀው የተለመደ አይደለም። ለአካባቢው ዓለም ካስተዋወቀች ሀገሮች አንዱ ነች። በወርቅ ነበር መሸጥ መለወጥ የሚቻለው። ሌላው እንግዲህ በንግዱም በኩል ትልቅ ድርሻ እንደነበረ ነው የሚነገረው። ኢትዮጵያ ከነበሩት አራት ሀያል ሀገራት በዛ ጊዜ ማለት ነው አንዷ እንደነበረች ይነገራል። እና ይሄ እንግዲህ ያው በዛም ጊዜም ቢሆን ቴክኖሎጂ ነው ማወዳደሪያው፣ ማለት ነው ማንንም ሀገር ቅድም እንዳልኩት ነው ከፍ ወይ ዝቅ የሚያደርገው ቴክኖሎጂ የደረሰበት የእድገት ደረጃ ስለሆነ ብተኛ የእድገት ደረጃ ነበራት ማለት ነው ኢትዮጵያ በቴክኖሎጂ በኩል። የአሁኑ ኢትዮጵያስ በቴክኖሎጂ ደረጃ በምን ቦታ ላይ ያስቀምጧታል ከዓለም አሰላለፍ አኳያ ነው? ተለይ ላይ አሁን ባለንበት ደረጃ አንዱ ሌላውን ማወዳደር የሚቻለው ከአንድ መስፈርት ነው። ሁሉም የዓለም ህዝብ በአንድ መስፈርት ነው የሚታየው፣ እና እንደ ህዝብ ያለንበት ደረጃ አሁንም ዝቅተኛ ነው። ሁለት ሶስት አመት አካባቢ ዛለመሄድ ድል ነበረኝ እና የዛሬ አርባ አመት ገደማ ነው የወጣሁት። ዘመዶቼ ወላጆቼ፣ እኔም ጭምር ስናርስ የነበረው በበሬ ነው። አሁንም በበሬ ነው አብዛኛው ህዝብ እያረሰ ያለው። ማጨጃውም ማጭድ ነው እና ይሄንን ስናይ በቴክኖሎጂ በኩል ይሄ ነው የምለው እድገት አላየውም። አንዳንድ ከተማዎች ኦፍኮርስ ትንሽ የተለያዩ ነገሮች ይታያል፣ መንገዶቹ ሰፋ ብለዋል፣ ህንፃዎች ረዘም ረዘም ይላሉ። እንደ ቴክኖሎጂ አጥኚ ህብረተሰቡ በቴክኖሎጂ አድጓል ብዬ የምለው ነገር የለም አላደገም ብሎ ግፍን አድርጎ መናገር ትክክል ወይም ሳይንሳዊ ስለማይሆን በጠቅላላው በወፍ በረር ሳየው ብዙም ለውጥ የለም። ይህን ሁኔታ ለመለወጥ ምን መደረግ አለበት ይላሉ። እንዴት ነው ኢትዮጵያ ውስጥ ቴክኖሎጂ ሊያድግ የሚችለው? ጥሩ ጥያቄ ነው። ዋናው እንድጽፍ የገፋፋኝን ይህን ጥያቄ መልስ ፍለጋ ነው። ለምሳሌ ቅድም እንደስ ያለ አብዮትን ስናነሳ ያላልኩት ነገር ብዙ ነገሮች መሟላት አለባቸው። የህግ የበላይነትም አስፈላጊ ነው። ምክንያቱም ባለ ሀብት ሀብቴ የኔ ነው ብሎ ኢንቨስት እንዲያደርግ እና ካፒታልም ባንኮችም ምኖችም እነዚህ አብረው መተባበር አብሮ እጅ ለእጅ ተያይዘው መሄድ አለባቸው እና ኢትዮጵያም እንግዲህ አንድ እንደዛ አይነት ሁኔታ መፈጠር አለበት። ሌላው በሁለት በኩል ነው። መንግስትም ማድረግ ያለበት አለ፣ ህዝብም ማድረግ ያለበት አለ። ቴክኖሎጂ በመሰረት የሚያድገው አንዱ በሌላው ላይ እየተደራረበ ነው። ለምሳሌ አሁን አረቄ በሀገራችንም ሆነ በየትኛውም ደረጃ ያደገ ቴክኖሎጂ ብዙ ነገሮች መገናኘት እና መያያዝ አለባቸው። ለምሳሌ ከመፍጨት፣ ከማኳት፣ ከማቀላቀል መፍጨት ቴክኖሎጂ አንዱ ነው። የተፈጨውን ማኳት እና ፐርመንት ማድረግ ያስፈልጋል። ከዛ ማጣራት። ይሄ እንግዲህ ሙቀትን መቆጣጠር ያስፈልጋል ሲያስፈልግ ማሞቅ ወይደግሞ መቀልቀል ሲያስፈልግም ማቀዝቀዝ መመጣጠን አለበት። እና እኛ ሴት ያንን አረቅ የሚያወጡ ሰው በአንድ በኩል እሳቱን መወቅ ያደረጉታል ሲያስፈልግ፣ በሌላ በኩል ወደ ኮዳው ጋር ሄዱና ውሃ ጨመር ያደረጉና ቴምፕሬቸሩ እንትን እንዲል ምክንያቱም የተነነው መቃው ሄዶ ኮዳ ውስጥ መቀዝቀዝ አለበት። አለዛ የተነነው ተመልሶ እንትን ውስጥ ይገባል። እና ይሄ ትልቅ ጥበብ ነው። ሸክላውን ለመስራት መጥመቂያውን ሸክላ ማለት ነው አንድ ራሱን የቻለ ቴክኖሎጂ ነው ስፌድ ያስፈልጋል በእኛ ሀገር እህሉን ለመያዝ የተፈጨውንም ሆነ ያልተፈጨውን ቴክኖሎጂዎች ተያይዘው ነው ሌላ የሚቀጥለውን እንትን ማድረግ የምንችለው አሁን እዚህ ሀገር ብናይ አረቄን ለጉልበት ይጠቀሙበታል መኪና ለመንዳት ፖሊኤትሊን የሚባል ፕላስቲክ ይሰሩበታል። ቴክኖሎጂ የብዙ የተሳሰሩ ነገሮች ውጤት ነው ለማለት ነው። እንግዲህ አንዱ በአንዱ ላይ ነው እንትን የሚለው እና መሰረቱ አለን። ሆሮ ሆላንድ የሚባል አንትሮፖሎጂስት ነው፣ ከፋ ሄዶ ስለ አንትሮፖሎጂ ሲያጠና ከሚያጠናው ነገር ውስጥ ዲንካ ሰዎች፣ ከፋ ያሉ ሰዎች ማለት ነው፣ መሬት ውስጥ ብረትን አቅልጠው ለቢላዋ ለማረሻ ሲጠቀሙ ይዘግባል። አሁን እኛ ኢትዮጵያ የሚሰራ አይመስለንም ግን ከሁለት ሺህ አመት በላይ ጀምሮ፣ ያው ቅድምም ስለ አክሱም አውርተናል። አሁንም ሰዎች ከመሬት ብረት እያቀለጡ እየተጠቀሙ ነው ያሉት፣ ያ ቴክኖሎጂም አለ ማለት ነው። ከዛው ህብረተሰቡ እንዴት ብረትን አውቶሶልትን እንደሚ በማስተማር ከሳይንሱ ጋር አቀላጥለው የህብረተሰቡንም ኑሮ ማሻሻል ይቻላል ማለት ነው። ሰዎች በየብቃታቸው በየችላታቸው እንዲፈጥሩና እንዲያፈልቁ እድል የመስጠት ጉዳይ ነው እንግዲህ የሚሉኝ አሉት። በቃ ቁልፉ እሱ ነው። ይሄ የህብረተሰብ ችሎታውን ያለ ስጋት ስራ ላይ የሚያውልበት ሁኔታ ቢፈጠር፣ ህግ ቢከበር፣ ሰዎች አምርተው ምርቱ የኔ ነው የሚለው በአእምሯቸው ቢቀረጥ በቂ ቴክኖሎጂ ኦልሬዲ አለ። በሺህ አመታት ውስጥ ሰዎቻችን ያካበቷቸው እንትኖች አሉ። ያንን እየቆፈሩ እያወጡ እንትን ማድረግ ነው። ሌላ ደግሞ ያው የውጭን ቴክኖሎጂ አለ። አሁን በኢንተርኔት ዘመን ነው ያለ። ነው መጽሐፉ ሞልቷል። ኢንተርኔቱ አለ። ሰው ልጆች ቸር እየሆኑ ነው የመጡት። ኢንፎርሜሽናቸውን፣ እውቀታቸውን በቀላሉ የሚከፋፈሉበት ደረጃ ነው ያለው። መምከር አለብን፣ መነጋገር አለብን። ልክ እንደዚሁ አሁን እንደተደረገው ዚዮ እንደሚያደርገው ማለት ነው። በዚህ ዙሪያ ብዙ ሰዎች እንዲወያዩ እንዲመክሩ ማድረግ ነው። ብዙ ችሎታ ያላቸው ሰዎችም አሉ። ውይይታችን ወደ ማጠቃለል ነን እና እስካሁን ያልተነሳ ለመናገር የሚፈልጉት ነገር ካለ፣ የቴክኖሎጂን ሀያልነት ሁላችንም መረዳት አለብን። በተለይ በዛ እድል ለመሰልጠንና ለመስራት ያሉ ሰዎች ኃላፊነት ነው። ኃይሉ በእጃችን ነው ያለው። ይሄ ማወቅ እና መተግበር የምንችልበትን ሁኔታ መፍጠር አለብን። በጣም ግርድፍ በሆነ መንገድ ነው አሁን ያቀረብኩት። ብዙ ዝርዝር ነገሮች አሉ ስለ ቴክኖሎጂ በመጠኑ እንዲሆን ማወቅ ለሚፈልግ ኢትዮጵያና የቴክኖሎጂ እድገት ፈለግ በሚል ርዕስ ያቀረቡት መጽሐፎ በአጠቃላይ የቴክኖሎጂ አመጣጥንና የኢትዮጵያን የቴክኖሎጂ ይዘት በነ አክሱም ሰመነ መንግስት ከዛም በፊት የነበረው አሁን ደግሞ በኢትዮጵያ ያለበት ደረጃ በዝርዝር ያቀርባል። በዛም ላይ ስለ ብረት እንዴት ከመሬት ወጥቶ ከአፈር ተለያይቶ እንዴት እንደሚቀርብ ሌሎችም ስለ ጎተራዎች በሰፊው በዝርዝር ያቀርባል። እና አቶ ታደሰ ንጋቱ ለሰጡን ማብራሪያ ስላበረከቱን መጽሐፍ እናመሰግናለን። ለተሰጠኝ እድል እጅግ አመሰግናለሁ። ተመልሰን በዚህ አርስ እንድንወያይ እንድንመክር አበረታታለሁ። አመሰግናለሁ። በጣም እሺ ጊዜ ርስትልን